የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ መስከረም 10 2013 ዓ ም ዝግጅታችን ጀመረ። አዋሽ አፋርን አስጨንቋል። የምንበላው ነገር ይቸግረናል። በጣም በጣም በጣም ከተማው ላይ ምንም አይነት ነገር የለም። ያች ከተማ እንግዲህ ከዋና አስፋልት የሚያስገባበት መንገድ ነበረች። ያም ደግሞ አስፋልቱ መንገዱን ስለተዘጋ በውሃው ወደዛ የሚገባ የለም። በጃልባ ትመጣ እህል ናት እንግዲህ ያቺን እህል ለአንድ ሰው ስድስት ኪሎ ወይ ሰባት ኪሎ ነው የሚሰጠው። ግንቦት ላይ እኮ ምንም አይነት ዝናብ የለም፣ ግን በውሃ ተጥለቅልቀናል እኛ ግንቦት ያው ውሃ የተለቀቀው ከተንዳሐው ግድብ ነው። ተንዳሐው ስራ ላይ አይደለም ያለው። እያመረተ አይደለም፣ ከሰምን አያመርትም። እነሱ ለሁለት ዓመት ስራ በፈቱበት ሰዓት የሰበሰቡት ውሃ ነው በአሁኑ ሰዓት እኛን እያጥለቀለቀ ያለው። በተለያዩ የአፋር ዞኖች ውስጥ በጎርፍ ምክንያት የተፈናቀሉ ናቸው። በጎርፍ አደጋ ከግድብ የሚለቀቁት ውሃዎች ከፍተኛ ምክንያት አይደሉም። ዋናውና ትልቁ መንስዬ ብለን የምናየው የክረምት ዝናብ ስርጭቱ ከፍ ያለ መሆኑ እና ውሃውን ልንይዝበት የምንችል በቂ መሰረተ ልማቶች በተፋሰሱ ውስጥ አለመኖራቸው ነው። ያ ማለት በተሻለ ደረጃ መከላከል የሚቻለው በውሃውን መያዝ ሲቻል ነው። የተፋሰሶች ልማት ባለስልጣን ምክትል ዋና ዳይሬክተር አቶ ጌታቸው ግዛቸው ናቸው የሰማችኋቸው። ለሰባት ዓመታት ያህል የአዋሽ ተፋሰስ ባለሥልጣን ዳይሬክተር ሆነው አገልግለዋል። እርሳቸውንና ሌሎችን ባለሙያዎችን ያካተተ ዘገባ ይዘናል። የማስተናገዳችሁ ሰሎሞን አባተ ነኝ። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐየ ነኝ። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዋናዋ የሊበራል ድምፅ የነበሩት ዳኛ ሮት ቤደር ጌንስበርግ ጊንስበርግ ባለፈው አርብ በሞት መለየት ትናንት ቅዳሜ በፖለቲካ እምነት ላይ የተመሠረተ ትግል አስነስቷል። እሳቸውን የሚተካ ዳኛ የመምረጡ ጉዳይ በሀገሪቱ የፖለቲካ አንድምታ እንደሚኖረው ተገልጿል። ለወደፊቱ ደግሞ በሕግ መወሰኛው አሰራር እና በአሜሪካ አስተዳደር ላይ ቋሚ ምልክት ጥሎ ማለፉ እንደማይቀር ይታወቃል። ዳኛ ግንስበርግ በሞት የተለዩት በዩናይትድ ስቴትስ ጠቅላላ ምርጫ ሊካሄድ ሳምንታት በቀረበት ጊዜ ነው። ፕሬዚዳንት ዶናልድ ትራምፕ እንደገና ይመረጡ አይመረጡ የሚወስን ምርጫ ይሆናል። በሁለቱ የሀገሪቱ ምክር ቤቶች የበላይነት የሚይዘው የፖለቲካ ፓርቲንም ይወስናል። የጠቅላይ ፍርድ ቤት ዳኞች የሚመረጡት ለረጅም ጊዜ በመሆኑ ዲሞክራቶች ሊበራል አመለካከት ያለው ዳኛ እንዲመረጥ ይፈልጋሉ። ሪፑብሊካውያን ደግሞ ወግ አጥባቂ ዳኛ እንዲመረጥ ይሻሉ። የሚመረጡት ዳኞች አመለካከት የሚወስነውም የፕሬዚዳንቱ ፖለቲካዊ አቋምና በምክር ቤቶቹ በተለይም በሕግ መወሰኛው ምክር ቤት የበላይነት የያዘ ፓርቲ ይሆናል። ሊብራል አመለካከት የነበራቸው ዳኛ ሩት በደር ጊንስበርግ ሕልፈት ፕሬዝደንት ዶናልድ ትራምፕ ሶስተኛ ቀኝ ዘመም ዳኛ ለማስመረጥ እድል ከፍቶላቸዋል። ቀኝ ዘመም የሆኑት ዳኞች በጠቅላይ ፍርድ ቤቱ የበላይነት ቦታ ሲይዙ በብዙ ጉዳዮች ላይ ተጽዕኖ ያሳድራሉ። ፕሬዚደንት ትራምፕ ለጠቅላይ ፍርድ ቤት ያቀረቧቸው ኔል ጎርሰች እና ብሬት ካቫኖ ሌሎች በሪፑብሊካውያን ተሽሞ የነበሩትን ዳኞች ለመተካት ችለዋል። በአሁኑ ወቅት በዳኛ ሩት ግንስበርግ ሞት ምክንያት የተገኘውን የሊበራል የነበረውን ክፍት ቦታ በወግ አጥባቂ ዳኛ ለመተካት ከቻሉ ትራምፕ በአንድ ትውልድ ውስጥ ማንም ፕሬዚደንት ሊያገኙ ያልቻለውን ስኬት ያገኛሉ ማለት ነው። የሟቹዋ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት በደር ግንስበርግ ሀውልት ኒውዮርክ ከተማ ውስጥ ተወልደው ባደጉበት ብሩክሊን እንደሚሰራ የኒውዮርክ ክፍለ ግዛት አስተዳዳሪ አንድሬው ኮሞ ትላንት አስታውቀዋል። ጊንስበርግ በ87 ዓመት ዕድሜያቸው በጣፊያ ካንሰር በሽታ ምክንያት ያረፉት ባለፈው አርብ መሆኑ ይታወቃል። በሕግ አፍላቂነታቸውና በሴቶች መብት ታጋይነት የሚታወቁት ዳኛ እንደ አውሮፓ አቆጣጠር በ1993 ዓ ም በጠቅላይ ፍርድ ቤቱ ሁለተኛ ሴት ዳኛ ሆነው ተሾሙ። ዲሞክራቱ አስተዳዳሪ ኮሞ ታዲያ የግንስበርግ ሀውልት የሚሰራበት ቦታንና የሀውልቱን አይነት በመምረጥ የሚያስተባብር ኮሚሽን እንደሚመሰርቱ አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የመንግስታቱ ድርጅት በኢራን ላይ ጥሎት የነበረው ማዕቀብ በአዲስ መልክ ታድሷል በሚለው ከዩናይትድ ስቴትስ በቀረበው ወጃ ላይ የሚወስደው እርምጃ አይኖርም ሲሉ ትላንት ለጸጥታው ምክር ቤት ተናግረዋል። ዋናው ጸሐፊ እርምጃ የማይወስዱት በጉዳዩ ላይ የእርግጠኛነት ጉድለት ስላለ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጸጥታው ምክር ቤት የ30 ቀናት ሂደት ያስነሳ የተባበሩት መንግስታት ድርጅት በኢራን ላይ የጣለው ማዕቀብ ትላንት ማታ እንዲቀጥል የሚያደርግ ሐሳብ ማቅረባቸውን ባለፈው ወር ገልጸው ነበር። እንደ አውሮፓ አቆጣጠር በመጪው ጥቅምት 18 ማብቃት ያለበት በኢራን ላይ የተጣለው የመሳሪያ ማዕቀብ እንዲቀጥልም የሚያደርግ ነበር የፓምፔዮ ወጃ። ነገር ግን ከ15ቱ የጸጥታው ምክር ቤት አባላት 13ቱ የቀረበውን ሐሳብ የተሰረዘ መሆኑን ገልጿል። ምክንያቱም ፓምፔዮ መሠረት ያደረጉት ከአምስት ዓመታት በፊት በኢራንና በሀያላን ሀገሮች መካከል የተደረገውን ውል ነው። ዩናይትድ ስቴትስ ደግሞ ከሁለት ዓመታት በፊት ከውሉ ወጥታለች። ስለሆነም ቦታ የለውም ብለውታል። በመጨረሻም የኮቪድ-19 ዜና በዓለም ደረጃ በኮቪድ-19 የተያዙ ሰዎች ብዛት 36 ሚሊዮን እንደደረሰ ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። ዩናይትድ ስቴትስ በኮሮና ቫይረስ በሽተኞች ብዛት ቀዳሚ ቦታ መያዟ ቀጥሏል። ከቅርብ ጊዜያት ወዲህ በደቡባዊና በማዕከላዊ ምዕራብ ክፍላተ ግዛት የቫይረሱ መዛመት እየከፋ የሄደው ትምህርት ቤቶችና ኮሌጆች በመከፈታቸው ነው ተብሏል። የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ በገለጸው መሰረት ዩናይትድ ስቴትስ ውስጥ 6.8 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል። በቫይረሱ በሽተኞች ብዛት ሁለተኛዋ የሆነችው ህንድ 5.4 ሚሊዮን፣ ሦስተኛዋ ብራዚል ደግሞ 4.5 ሚሊዮን የቫይረሱ በሽተኞች እንዳሏት የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሆርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሆርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 10 2013 ዓ.ም ምሽት ፕሮግራም ነው። የፌዴራል ጠቅላይ አቃቤ ህግ ክስ አዘገጃጀት የወንጀልና የጸረ ሽብር ህጎች አጠቃቀስ፣ የተቋማቱ ገለልተኝነት ተረጋግጧል። ምንም እንኳን የአሰራር ዘይቤያቸው የተለወጠ ካልሆነ አሁንም ወደዛው መግባታችን የማይቀር ነው። ይህን ማሻሻግን ተግባር ላይ ውሉ ካላየ ነው። አቃቤ ህግም ያንን ከግምት ውስጥ አስገብቶ በህጉ መሰረት ብቻ ካልሄደ ትርጉም አልባ ይሆናል ማለት ነው። የተደረገው ማሻሻያ ከወረቀትነት አያልፍም ማለት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ስሜነ ኪሮስንና የህግና የሰብአዊ መብቶች ባለሙያ አቶ ቁምላቸው ዳኝን ነው የሰማችሁት። ውይይት አለን አሁን ወደ መጀመሪያው ዝግጅት እንለፍ። አዋሽ በአፋር ላይ ያደረሰው ችግርና ሌሎችም የአደጋ ጊዜ ጉዳዮች አፋር ክልል ዞኖች አጠቃው የዘንድሮው ከፍተኛ የጎርፍ አደጋ ያደረሰው ማኅበራዊና ምጣኔ ሀብታዊ ቀውስ በቀላሉ እንደማይጠገን ቱም ዞኖች ውስጥ ያሉ የችግሩ ተጎጂዎች ይናገራሉ። በሺዎች የሚቆጠሩ ነዋሪዎችን ቤቶች እንስሳትና ማሳ ላይ ያለ ሰብል በማጥለቅለቁና በመውሰዱም በመጪ ሕይወትና ኑሯቸው ላይ የተደቀነው ጉዳትና ስጋትም ከፍተኛ መሆኑን ይገልጻሉ። በጎርፍ አደጋው ሕይወት እንዳይጠፋ ከፍተኛ ርብርብ እየተደረገ መሆኑን ገልጸው፣ ነገር ግን በቂ የዕለት ደራሽ እርዳታ እንዳላገኙ ይናገራሉ። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን አጠናቅራለች። አድማጮች፣ የዚህ ዘገባ የመጀመሪያ ክፍል በከትናንት በስቲያ አርብ ምሽት ስርጭታችን ቀርቧል። ተከታዩን ቀጥሎ አዳምጡ። አቶ አብደላ ሀጂ በስልክ እንደነገሩን በአፋር ክልል ከላይኛው አዋሽ ተፋሰስ አካባቢ ከሚባለው የዞን ሶስት ወረዳዎች አንዱ በሆነው አሚባራ ወረዳ ውስጥ ነዋሪ ናቸው። የኑሮ መሰረታቸውን አዋሽ ወንዝ ላይ አድርገው የሽንኩርት፣ የቲማቲምና የጥጥ ማሳ አርሳሉ። ዘንድሮ በሶስት ሄክታር መሬት ላይ ያበቀሉትን ጥጥና ሽንኩርት ለመሰብሰብ ከሁለት ወራት ያነሰ ጊዜ ቀርቷቸው ነበር። እርሻቸው በሚገባ እየደረሰላቸው በመሆኑ አዲሱን ዓመት በጉጉት እየተጠባበቁት እንደነበር ይናገራሉ። የአዋሽ ሙላት መስከረም ከመጥባቱ በፊት ደጃቸው ላይ ስለደረሰባቸው ግን ባለቤታቸው ወይዘሮ ከዲጃ ሀሰንን የአራት አመት ከሰባት ወርና የሁለት አመት ልጃቸውን ይዘው እርሻቸውንና ቤታቸውን ለጎርፉ አስረክበው ከውሃው ለማምለጥ ወረር ወደ ተሰኘች ከፍታ ቦታ ላይ ወዳለች ከተማ ሸሹ። ውሃ ሰብሯል በተባልነበት ሰዓት ላይ ሁላችንም ሞተር ያለው በሞተሩ፣ ባጃጅ ያለው ባጃጅ ወደ ተራራማና ወደ ከፍታ ወዳለችው ቦታ ነው ሁላችንም ሸሽተን ያመለጥነው። በዛ ሰዓት ላይ ሌሊት ላይ ከቤት እቃ ለመውጣትም አይመችም፣ ለመሯረጥም አሊያም ደግሞ ሁሉንም የቤትን እቃል ይዞ ለመሄድም አልተመቸንም። ቤታችንም ብቻ ቆልፈን ቆልፈን ነው የወጣ ነው የሚለብሰው ልብስና የተወሰኑ ነገሮችን ይዘን የወጣ ነው። እነ ባለቤቴም እንደዛ ነው ያደረግነው። አብዛኛው ማህበረሰብም ደግሞ ያን ነው ቤታችን እንዳለ በተዘጋበት ነው። ውሃው ጣሪያው አይታይም። ግማሽ ህዝብ እኮ እዛ ውስጥ ቀርቶብን ዛፍ ላይ ተንጠለጠለ፣ ለጣራ ላይ ተንጠለጠለ በሄሊኮፕተርና በጀልባ ሁሉ ይወጡ አሉ። ከቤታችን ቢያንስ ስድስት ኪሎ ሜትር በላይ ርቀናል። በአሁኑ ሰዓት ከፍታ ቦታማ ከፍታ ቦታ ተራራ ላይ ያለ ነው። ያው መላው አሚበራ እንዳለ ተጠቅልሏል። ከእስከ የለውም በእኛ አካባቢ የተከሰተው ችግር ስንት አመት ያፈራነው ሀብት ንብረታችን አይናችን እያየን የተበላው ማሳችን አይናችን እያየን የተባለው ድካማችን ላይ ነው። ዘንድሮ እንግዲህ አዋሸውን ዚህን ሁላ ፈተና ና ማአት ያመጣብን መቅሰፍቱ ከባድ ነው። በጣም እጅግ ዘግናኝ ነው። እና ያው ሁሉም ነገር ከፈጣሪ ነው። አልሐምዱሊላህ ነው። በጎርፉ ምክንያት የሰዩወት ባለማለፉ አቶ አብደላ ደስተኛ ናቸው። ነገር ግን ቤተሰባቸውን ከሚያስተዳድሩበት የእርሻ ስራና ከመኖሪያ ቤታቸው በድንገት ተፈናቅለው ከነ ልጆቻቸው ባዶ ጃቸውን ጎዳና ላይ መገኘታቸው እንዳስከፋቸው ይናገራሉ። እኔ ያው እንግዲህ እርሻ ስራ ነበር የምተዳደረው። ሽንኩርት፣ ጥጥና ቲማቲም ነበረ። በአሁኑ ያው ጥጥና ሽንኩርት ነው። ወደ ሶስት ሄክታር ላይ ነበረኝ። እሷ ናት ሙሉ ለሙሉ የተበላችው። ሽንኩርቱ ላይ ብቻ እስካሁኑ ድረስ ያወጣሁት ወጪ ሰላሳ ስምንት ሺህ ብር በላይ አውጥቼበታለሁ። ጥጡ ላይ ደግሞ ከስልሳ ሺህ ብር በላይ አውጥቼበታለሁ። ወደ ዘጠና ወደ ዘጠና ምናምን ሺህ ብር ከሽር ያለው ማለት ነው። አዲሱን ዓመት በደስታና በጥሩ በተሻለ ምርትና ምርታማነት ለመቀበል ነበረ ፍላጎታችን። ያው እንግዲህ ፈጣሪ ነገር ነው። በአሁኑ ሰዓት መተዳደሪያችን የነበረው ነገር እንዳለ ከእጃችን አምልጧል። ቤታችንም እኔ ቤትማ እንደው ተንጋደው ራሱ መውደቁ እንዲ ያለ ሳይወድቅ አይቀርም። በሽ ሳምንትም ከፍ ያለ አቀማመጥ ስላለው በጎርፍ ባልተጥለቀለቀው ወረር ከተማ ከገቡ አስራ አምስት ቀናቸው ሲሆን በቂ የሆነ የምግብ እርዳታ እንዳላገኙ፣ ጊዜያዊ መጠለያ እንደሌላቸውና ከውሃ ጋር ተያይዞ የሚመጣ የበሽታ ስጋትም እንዳለባቸው ይናገራሉ። የእለት ደራሽ ምግቦች ግን እጥረት አለ። በዚህ ረገድ ያለውን ነገር ለመፍታት ከአሁን ድረስ ከሄደበትን መንገድ አመርቂም አይደለም። ህዝቡ መጠለያ አቷል። ከላይ ዶፍ ዝናብ ነው፣ ከታች ጎርፍ ነው። ዜት ዜትን ድረስ እያልን በአሁን ሰዓት የምንገኘው በአንድ ቤት ውስጥ ከአርባ በላይ ሰው ነው ታፍኖ ያለው አሁን በወራር አካባቢ ይህ ሁኔታ በጣም እያሳሰበን ያለው፣ የሚበላ ነገር የለም። አንድ ሰው ጎርፍንም አሊያም ደግሞ ብርድና ፀሐይ ሊቋቋም የሚችለው ምግብ በልቶ ነው እና የምንበላው ነገር ተቸግረናል። በጣም በጣም በጣም ከተማው ላይ ምንም አይነት ነገር የለም። ያቺ ከተማ እንግዲህ ከዋና አስፋልት የሚያስገባበት መንገድ ነበረች። ያም ደግሞ አስፋልቱ መንገዱን ስለተዘጋ በውሃው ወደዛ የሚገባ የለም። በጃልባ ትመጣ እህል ናት እንግዲህ፣ ያቺን እህል ለአንድ ሰው ስድስት ኪሎ ወይ ሰባት ኪሎ ነው የሚሰጠው። ቤተሰብ ያለው ሰው ደግሞ ያቺ ምን ትበቃለች? ለቁርስ ነው ለራት ነው ምንድን ነው የሚሰጣቸው? የሆነች ዱቄት ነው ነች። ዱቄት ስድስት ሰባት ኪሎ ነው ለአንድ ሰው የሚሰጠው እና ያቺ ደግሞ አትበቃም። በዛ ላይ የአልባሳት እጥረት አለ፣ የመጠለያዎች እጥረት አለ። ከላይ ፀሐይ ነው፣ ማታ ብርድ ነው፣ ጊንቢ ያለ በዛ ላይ ውሃው ደግሞ በጣም በጣም የሚገርምሽ፣ ውሃው ደግሞ ይሸታል። በግድቦች ላይ ተከማችቶ የነበረው ውሃ ና የበሰቃ ውሃው ተቀላቅሎበት ውሃው በጣም ለውሃ ወለድ በሽታዎች የተጋለጠ ያለበት ሁኔታ አለ በአሁኑ ሰዓት በዛ አካባቢ ለሞቢለ ህዝቡ መድኃኒት እጥረት አለ። በዛ ላይ ደግሞ የምግብ እጥረት አለ። የአልባሳት፣ የተለያዩ የሕክምና ቁሳቁሶች እጥረት አለ እንዳለ የሕክምና ተቋማቱን በውሃም ስለተባሉ ጭምር ኢምርጀንሲ የሆነ የሕክምና ማዕከላት ያስፈልጋሉ። ያ ደግሞ እስካሁን ድረስ ስተሞል ብቻ ነው ካገኘ የምናገኘ ከአምስቱ የአፋር ክልል ዞኖች ውስጥ የአዋሽ ወንዝ ግራና ቀኝ አቋርጧቸው በሚያልፈው በዞን አንድና በዞን ሶስት ውስጥ የሚገኙት ወደ ስምንት የሚጠጉ የአፋር ክልል ወረዳዎች በጎርፍ መጥለቅለቅ ከጀመሩ ሁለት ወራት ሊሞላቸው ነው። ኑሯቸውን በዚህ ወንዝ ላይ አስደግፈው ህይወታቸውን የሚመሩ በላይኛው በመካከለኛውና በታችኛው አዋሽ ተፋሰስ ውስጥ የሚኖሩ የአፋር አርብቶ አደሮችና አርሶ አደሮች በዚህ የጎርፍ አደጋ ከፍተኛ ማህበራዊና ምጣኔ ሀብታዊ ቀውስ አጋጥሟቸዋል። እጅግ የከበደ ዝናብ አመጣው በተባለው ጎርፍ በመቶ ሺዎች የሚቆጠሩ ነዋሪዎችን ቤት እንስሳትና ማሳ ላይ ያለ ሰብል በማጥለቅለቁና በመውሰዱ መጪው ህይወትና ኑሯቸው ላይ የደቀነው ጉዳትና ስጋትም ከፍተኛ መሆኑን ጉዳቱ በቀጥታ ያገኛቸው ነዋሪዎች ይገልጻሉ አቶ አብደላ የሚገኙበት ዞን ሶስት ገዋኔ አሚባራ ገላዓሎ ና ዱለቻ ሀሩካና አዋሽ ፈንታሌ በተባሉ ስድስት ወረዳዎች ጉዳት በመድረሱ ብዙ ሰዎች መፈናቀላቸውን ይገልጻሉ የምግብና ምግብ ነክ ያልሆኑ ቁሳቁሶች ችግርም የእርሳቸው ብቻ ሳይሆን በሺዎች የሚቆጠሩ ተፈናቃዮች ጭምር እንደሆነም ያስረዳሉ እነርሱ ካሉበት በባሰም ሁኔታ በውሃ ብቻ ከበቡ አካባቢዎች እንዳሉም ይጠቁማሉ። በአሚበራ ወረዳ ብቻ በወረር አካባቢ ላይ ከተለያዩ ቀበሌዎች በሄሊኮፕተር እና አሊያም ደግሞ ጎፉ ከሰበረበት ቦታ እነሱ ጋር እስኪደርስ አምልጦ የወጣ ህዝብ ወረር የሚባል ከተማ ላይ ሰፍሯል። እዛ በትምህርት ቤቶች፣ መንግስት ተቋማት አካባቢ ላይ ሰፍሯል። እንዳለ አስራ ሰባት ሺህ ህዝብ በላይ አለ እዛች ከተማ ላይ። ሌላ ደግሞ ወረታች ደግሞ ጋራዎች ያሉባት ከተማ ናት፣ በአድሃሙ ትባላለች። ሸለቆ እዛች ላይ ጋራዋ ላይ ብቻ ነው ያሉት ሰዎቹ። እነዛ ሰዎች በተለይ መጠለያ ነገር የላቸውም፣ ፀሀይ ላይ ናቸው። ከፍተኛ የሆነ ዝናብ ነው ዚች ከተማ ላይ ዘንበው፣ ከታች ጎርፍ ነው፣ ከላይ ዝናብ ነው። የመጠለያ በሸራ ነገር እንኳን የላቸውም። ሸራ ወዳላቸው ሰዎች ህዝቡን እያጠጋጉ እያጠጋጉ ነው ማተራሱ ያሳድሯቸው እና ምግብም የለም በዛ ላይ ትልቅ ችግር ተፈጥሯል። መንገዱ ባህር ነው እንዳለ። ምግብ ደግሞ እዛ ለማድረስ ወይ በሄሊኮፕተር ነው። ሄሊኮፕተር ደግሞ አንድ ነበረች፣ እሷም ደግሞ ሄዳለች መሰለኝ የለችም። ከፍተኛ የሆነ ችግር ተፈጥሮብናል። ጀልባ ነው ያለው። ጀልባው ደግሞ ከወረረ አስፋልቱ ከሚወርድበት ኢትዮ ጅቡቲ አስፋልት መገንጠያ ቢያንስ ስምንት ኪሎ ሜትር ናት እስከ ስድስት ኪሎ ሜትር ድረስ መኪና ያመጣ ለህሉል ከዛ በኋላ ወደ ሶስት ኪሎ ሜትሩን በጀልባ ነው የሚሄደው ጀልባው ደግሞ የሚጭነው ከሀያ ኩንታል በላይም አይጭነም እና ትልቅ ችግር ተፈጥሯል ህዝብ ይተርቧል በአሁኑ ሰዓት ተጠምቷል ንጹህ መጠጥ ውሀ ችግር ተፈጥሯል እዛ አካባቢዎች ላይ አሚበራ በታሪኳ አይቷ ማታቀው ቀውስ ውስጥ ገብታለች በ2012 ዓ ም ሚያዝያ መጨረሻ ላይ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ከሰኔ 2012 ዓ ም እስከ መስከረም 2013 ዓ ምህረት ድረስ በኢትዮጵያ በተለያዩ አካባቢዎች ከተለመደው መጠን እየጨመረ ከፍተኛ የሆነ ዝናብ መጠን እንደሚኖር ቅድመ ማስጠንቀቂያ ሰጥቶ ነበር። በግድቦችና በተፋሰሶች አቅራቢያ የሚገኙ አካባቢዎች በመሬት መንሸራተትና በጎርፍ ሊጠቁ እንደሚችሉም ጥቆማ ሰጥቶ ነበር። በወቅቱ ይህን ማስጠንቀቂያ መነሻ አድርገን ያነጋገር ናቸው የብሔራዊ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ከዝናቡ ከፍተኛነት የተነሳ በግንቦት ወር 2012 ዓ.ም ም ከ21 ሺ ሰዎች በላይ የጎርፍ አደጋ ሊደርስባቸው እንደሚችልና 190 ሰዎች ደግሞ ሊፈናቀሉ እንደሚችሉ በመግለጽ የመስሪያ ቤታቸውን ግምታዊ ቁጥር ነግረውን ነበር። እናም ጋምቤላ፣ ኦሮሚያ፣ አማራ፣ ሶማሌ፣ አፋር፣ ትግራይ፣ ደቡብ፣ ድሬዳዋ፣ ሐረሪ እና አዲስ አበባ ከፍተኛ ዝናብ ከፍተኛ ዝናብ፣ የጎርፍ አደጋ እና ናዳ ሊያጋጥማቸው እንደሚችል በመግለጽ የሚመለከተው አካል ሁሉ የቅድመ መከላከል ዝግጅት እንዲያደርግ ማሳሰቢያ ሰጥተው ነበር። አደጋው ከደረሰ በኋላ በድጋሚ ትላንት ያነጋገርናቸው አቶ ደበበ እንደሚሉት መስሪያ ቤታቸው ከብሔራዊ ሜትሮሎጂ ኤጀንሲ ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሶች ባለስልጣን ጋር በመሆን መረጃንና ማስጠንቀቂያን ሲሰጥ እንደነበር ገልጸው ከፍተኛ የቅድመ መከላከል ስራ ተሰርቷል ይላሉ። ያም ሆኖ ግን የዝናቡ መጠን ከፍተኛ በመሆኑ ጉዳቱም ከፍተኛ እንደሆነ ይናገራሉ። እስከ ትላንት ድረስ በእጃቸው ላይ እንዳለ በገለጹት መረጃ መሰረትም በጎርፉ መ ምክንያት በአጠቃላይ በተለያዩ ክልሎች በደረሰው አደጋ 1,178,554 ሰዎች በቦታው ላይ እንዳሉ ጉዳት እንደደረሰባቸው ገልጸዋል። 292,863 ሰዎች ደግሞ ከቀያቸው ተፈናቅለው በያሉበት ድጋፍ የሚፈልጉ ናቸው ብለዋል። ከዚህ ውስጥ ትልቁን ቁጥር የሚይዘው ከዘጠኝ ወረዳዎች 76,675 ሰው የተፈናቀለበት የአፋር ክልል ነው። አቶ ደበበ ምግብ ነክና ምግብ ነክ ያልሆኑ የአስቸኳይ ጊዜ እርዳታ ከክልል በሚቀርብ መረጃ መሰረት እንደሚሰጥ ገልጸው በአንዳንድ ቦታ ዘግይቶ ካልሆነ በስተቀር ለአፋር ክልል ለተጠቀሰው ያህል ቁጥር ተጎጂዎች መላኩን ይናገራሉ። በምግብ በኩል እህል ዱቄት ይሰጣል፣ ብስኩት፣ ቴምር፣ ሩዝ፣ አልሚ ምግብም ይላካል። እህል ለአንድ ሰው አስራ አምስት ኪሎ ይሰጣል። ዘይትም ዜሮ ነጥብ አራት አምስት ሊትር ይሰጣል። ከዚያ ውጭ ጥራጥሬም አንድ ነጥብ አምስት ኪሎ ግራም ይሰጣል። ከዚህ ውስጥ ከተጎጂዎች ውስጥ ደግሞ ሰላሳ አምስት ፐርሰንቱ ህጻናት አጥቢዎችና እናቶች ይሆናል የሚል ታሳቢ ማድረግ አልሚ ምግብ ፋፋ ይላካል። ይሄ በምግብ በኩል ነው። በአፋጣኝም ብስኩትና ወተት የሚላክበትም ሁኔታ እንዳለ ልገልጽ ፈልጋለሁ። በተጨማሪ ምግብ ነክ ያልሆኑ አቅርቦቶች ማለት ብርድ ልብስ፣ ፕላስቲክ ሽት፣ ፍራሽ የማብሰያ ቁሳቁሶች ይዛሉ። አቶ አሎ ያዩ በአፋር ክልል ዞን አንድ ወይም በታችኛው አዋሽ ተፋሰስ አካባቢ ከአሳይታ ከተማ አምስት ኪሎ ሜትር ርቃ በምትገኝ አንዲት ወረዳ ላይ ነዋሪ ናቸው። አትክልትና ፍራፍሬ፣ በተለይ ማንጎና ቴምር የሚያመርቱበት የእርሻ ስራ ውስጥ ከገቡ አስር ዓመት እንደሞላቸው በስልክ ለአሜሪካ ድምጽ ገልጸዋል። የሰባት ልጆች አባት ሲሆኑ ቤተሰቦቻቸውን የሚያስተዳድሩት በዚሁ በእርሻ ስራ ነበር። እኔ ያለሁበት አካባቢ ወረዳ ላይ ከስልሳ ስምንት ሺህ በላይ እንስሳቶች ግመል፣ ፍየል፣ ከብቶች ሙተዋል። ከአስራ አንድ ሺህ ሄክታር በላይ ደግሞ የሰብል ማሳዎች ወድመዋል። ከነዚያ መካከል የደረሱ የጥጥ ማሳዎች እንዳለ ከጥቅም ውጭ ሆነዋል። አንድ ጥጥ ሄክታር ለማረስ ከሀያ አምስት ሺህ እስከ አርባ ሺህ ብር አሁን ባለው ገበያ እስከ አርባ ሺህ ብር ወጪ ያስፈልጋል። እና ያኔ ሀይል ሁሉ ወድሟል። በኔ እርሻም ገብቷል። እኔ ሎሚ፣ ብርቱካን፣ ቴምር፣ ማንጎ፣ ፓፓዬ እነዚህ ነ አዝርቶችን ይዘራለሁኝ። አሁን ራሱ ውሀ ገብቶበታል ይሻላል። ምን ያህል ጊዜ ይፈጃል? እነዚህ አዝርቶችን ለማድረስ ከገንዘቡ በተጨማሪ እኔ አሁን ከጀመርኩኝ ሁለት አስር አመት ሆኖታል። ይሄንን ስራ ከጀመርኩኝ ፍሬ እየሰጠ ነው። የአስር አመት አንድ ዛፍ ለማሰደግ አየር ያስፈልገዋል፣ ማዳበር ያስፈልገዋል፣ የኩትኳቶ ስራ፣ የተለያዩ እንትኖችን እንክብካቤ ይፈልጋል። አንድ ዛፍ አስር አመት ተንከባክቦ መያዝ በጣም ከፍተኛ ወጪ ነው የሚያስፈልገው። እና አሁን አንድ ማንጎ እስከ አርባ ሀያ ሰላሳ ምናምን ሺህ ብር ያመጣል። አንድ ማንጎ ዛፍ በየአመቱ በምርቱ ማለት ነው። ይሄንን እንግዲህ መሰናከል ሆነብናል። ውሀው በውስጥ አሁን ቲማቲም፣ ሽንኩርት ሒና የተለያዩ አዘርቶችን እንዘራለን እኛ በማንጎ በተጨማሪ ማለት ነው። ያው ማንጎ በአመት አንዴ ነው እና የሚያፈራው ማለት ነው። እነዚህ ተበላሽ ተውብናል። ውሃ ጥለቅልቆታል፣ እንዳለ አንድ ሜትር የሚሆን ከፍታ ያለው ውሃ ነው። አሁን ገና ባለፈው እንደዚሁ ግድብ ሲለኩብን፣ ግንቦት አስራ ስድስት ለቆት እንደዚህ ወስዶብናል፣ ሀያ አንድ ቀን ያንን ውሃ ከእርሻው ላይ ከማሳ ላይ ለማውጣት በጀነረተር ሀያ አንድ ቀን ነው ስራ በርካታ ሰራተኞች አስተማርተን ውሃ ያወጣ ነው። አሁንም ተመሳሳይ ስራ እየጠበቀን ነው። ከነገ ጀምሮ ውሃ ልናወጣ ነው። እንግዲህ በየጊዜው እንዲህ አይነት ችግር ነው እየተከሰተብን ያለው። ምርት የምትሰበስቡበት መቼ ነበረ? መቼ ነበር ለገበያ የምታወጡት? ጊዜ አለ ነው። አሁን ራሱ አሁን አሁን ጥቅምት፣ መስከረም ጥቅምት ላይ እኛ ወደ ምርት የምንገባበት ጊዜ ነበረ። ከሁለት ወር በኋላ ምርት የምንሰበስብበት የምንገባበት የሚያልቅበት ጊዜ ነበር ማንጎም ደግሞ የሚደርስበት እና እያበበ ያለ አሁን ፍሬ ወደ እንትን እያደረገበት ባለ ሰዓት ነው ውሃውን የለቀቁት። የተለቀቀው ውሀ በጣም የተከዘነ ለዓመታት የቆየ በየግድቡ ላይ የተከዘነ ውሃ ነው። በዛ ላይ ደግሞ ከበሰቃ ሀይቅ የሚለቀቀው ውሃ በተጨማሪ ከወንዙ በላይ በጣም የጠለለ ውሃ ነው እየመጣ ያለው ይሸታል። aún le tenía a saccal. ዛፍም መሬትም ላይም እንደሁም እንስሳ ላይ ተጨማሪ ጉዳት እያሳደረ የሚገኝ መርዛማ ውሃ ነው እየተለቀቀ ያለው ወደ አፋር። የአፋር ክልል ነዋሪዎች በጎርፍ ምክንያት እንደ እንደተፈናቀሉ ሲገለጽ ጎርፉ በየዓመቱ እንደሚከሰት እና ጎርፉ ሲመጣ ተፈናቅለው ውሃው ሲደርቅ ደግሞ በቀላሉ መልሰው የመቋቋም እንደሚችሉ አይነት እሳቤ እንዳለ ገልጸው፣ ነገር ግን ሲመለሱ ምንም ነገር ስለማይኖራቸው እርሳቸውም ሆነ ቤተሰባቸው እንዲሁም ቀጥረው ያሰሯቸው የነበሩ አስር ሰዎች ገበያ አልባ እንደሚሆኑ ይናገራሉ። ይህ ጎርፍ ኑሯቸውን በብዙ አመታት ወደ ኋላ እንደሚመልስባቸውም ገልጸዋል። አስር አመት ወደ ኋላ ነው እየመለሰን ያለው። አስር አመት ሙሉ የለፋንበትን ማሳ፣ አስር አመት በጉልበትም በገንዘብም በእውቀትም ከፍተኛ እንትን ያፈሰስንበት ስራ ነው እንግዲህ እያሳጣን ያለ ነው። በየአመቱ ነጥመጣል ነው በየአመቱ አንደኛ ውሀ ሲኖር ውሀ ይለቁብናል ከላይ ከግድቦች ውሃ ድረስ ሲኖር ደግሞ በወንዙ የሚመጣውን ውሃ እንዳለ ወደ ራሳቸው አድርገው በአፋር አካባቢ ድርቅ እንዲከሰት ምክንያት እየሆኑ ነው ያሉ የላይኛው አዋሽ ነዋሪው አቶ አብደላም ሆነ የታችኛው አዋሽ ነዋሪው አቶ አሎ ጎርፉ አፋርን ያጥለቀለቀው ከግድቦቹ የተለቀቀ ውሃ ነው የሚል እምነት አላቸው። በአፋር ክልል በሶስት ዞን አዋሽ ፈንታሌ እና ዱለቻ ወረዳ በከሰም ቀበና ሸለቆ ውስጥ ለሚገኘው ከሰም ስኳር ፋብሪካ ማምረቻ የምርት ግብአት የሚመረትበት 500 ሚሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ከሰም ግድብ አዋሽ ወንዝን ተገና አድርጎ የተሰራ ነው። በአዋሽ ተፋሰስ ዝቅተኛው አካባቢ በሚሌ፣ በዱብቲ ባሳይታ እና አፋምቦ አካባቢ የተሰራውና ወደ 186 ቢሊዮን ኪዩቢክ ሜትር መያዝ የሚችለው የተንዳሆ ግድብ ደግሞ ሌላው ቅሬታ እየቀረበበት ያለው ግድብ ነው። በአዋሽ ወንዝ ላይ ከተገነባው የቆቃ ኃይል ማመንጫ ግድብ የሚለቀቀው ውሃ ሲጨመር ደግሞ አደጋውን የከፋ አድርጎታል ይላሉ አቶ አሉ። ከፍተኛ ጉዳት ያስከተለው ግድቦቹ በአግባቡ ውሃ ይዘው እንዲለቁ አለመደረጋቸው ነው ይላሉ። ለዚህም የተፋሰሶች ልማት ባለስልጣንን ይወቅሳሉ። ግንቦት ላይ እኮ ምንም አይነት ዝናብ የለም፣ ግን በውሃ ተጥለቅልቀናል። እኛ ግን ያ ውሃ የተለቀቀው ከተንዳሆው ግድብ ነው። ተንዳሆው ስራ ላይ አይደለም ያለው፣ እያመረተ አይደለም፣ ከሰምም አያመርትም። እነሱ ለሁለት አመት ስራ በፈቱበት ሰዓት የሰበሰቡት ውሃ ነው በአሁኑ ሰዓት እኛን እያጥለቀለቅ ያለው። ተጎጂዎቹ እኛ በምን እየተጎዳን እንደሆነ እኮ በደንብ እናውቃለን። ቢያንስ እነዚህ ግድቦች ሌላው ቢቀር የበሰቃ ሀይቅ በዚህ ሰዓት ቆምና መቻል ነበረበት። አሁን በሚሄድበት መልኩ ሁኔታ ማለት በተቃራኒው ግን ውሃው በከፍተኛ ሁኔታ እየመጣ ይኸው፣ አፋር እኮ ለመጠጥም፣ ለእርሻም፣ ለእንስሳትም፣ ለንጽህናም ከዚህ ወንዝ ነው የሚጠቀመው። እነዚህ አራት ሶስት መሰረታዊ ነገሮች እንዳለ በመርዛማ ውሃ እኮ ህይወት እያጣ ነው ያለው። የአፋር እንስሳ እየሞተ ነው። የአፋር መሬት ወደ ጨውነት እየተቀየረ ነው። ውሃው በጣም ይሸጣል። ለመጠጣት ቀርቶ ለሽታው ራሱ በጣም የሚያስቀምጥ አይደለም። አስሚ በሽተኛ እየሆነ ነው ያለው ህዝቡ። እና ከዚህ በኋላ ምንድን ነው የሚሆነው የሚለውን ነገር ይሄ ወንዝ ሙሉ በሙሉ እንደ አዲስ ከቆቃ ጀምሮ እስከ አፋንቧ ድረስ ያለውን ወንዝ እንደገና ተቆፍሮ ተስተካክሎ ካልተሰራ አሁንም ቢሆን የኛ ህልውና አደጋ ውስጥ ነው ያለው። የተፋሰሶች ልማት ባለስልጣን ምክትል ዋና ዳይሬክተር አቶ ጌታቸው ግዛው ሲሆኑ ለሰባት አመታት ያህል የአዋሽ ተፋሰስ ባለስልጣን ዳይሬክተር ነበሩ። የጎርፉ ምክንያት የዝናብ ስርጭቱ ከፍተኛ መሆን፣ የአዋሽ መልካ ምድር አቀማመጥ ለጎርፍ በጣም ተጋላጭ መሆኑና በቂ የሆነ የውሃ መሰረተ ልማቶች አልመኖራቸው እንደሆነ ይናገራሉ። ከፍተኛ የዝናብ መጠን መኖሩ ቀደም ብሎ መረጃ በመሰራጨቱ ዜጎችን ከሞት አደጋ መታደግ መቻሉንም ይገልጻሉ። እስካሁን ባለው ሂደት በተሻለ ደረጃ ለማ የሚባለው ተፋሰስ የአዋሽ ተፋሰስ ነው። ከዚህ አንጻር በባለፈው ክረምት ብላጊ ወቅት በቂ የሆነ የብላጊ የዝናብ ስርጭት ነበረ። ይህ ማለት መሬቱ በቂ ዝናብ የጠገበበት ሁኔታ አለ። ግድቦች የተሻለ ውሃ የያዙባቸው የያዙበት ሁኔታ ነው ያለው። የባለፈው ብላጊ ወቅትና የዚህኛው የክረምት ወቅት አያቋርጥ ነው ክረምቱ የቀጠለው። በዚህም የተነሳ ቀደም ብሎ ወደ ነሐሴ አካባቢ ሲጠበቅ የነበረው የውሃ ሙላት ወይም የግድቦች ሙላት በዚህ አመት ሐምሌ ጀምሮ ከፍ ያለ ውሃ በየወንዞቹ ላይ ይታይ ነበር። ብሔራዊ ሜትሮሎጂ አመላካች ትንባያዎችም የሚያሳዩት ክረምቱ ዘጠና አምስት አመተ ምህረት በፈረንጅ ማለት ነው፣ በእኛ ምናልባት ነው ሰማንያ ሰባት አካባቢ ካሉት አመታት ጋራ ተመሳሳይ ዝናብ ስርጭት ያሳያል የሚል ነው። ይሄ ደግሞ ከፍ ያለ ዝናብ የሚከሰትበት ነው። በሰማንያ ሰባት ሁላችንም እንደምናውቀው አዋሽ ቆቃ ለመጀመሪያ ጊዜ ከፍ ያለ ውሃ የተለቀቀበት ወቅት ነው። ወንጂ አካባቢ ላይ እንደዚህ ጎርፍ አደጋ ያጋጠመበት አመት ነው። በተፋ ሶስት በአዋሽ ውስጥ በተለያየ አካባቢ ላይ የጎርፍ አደጋ ያጋጥሟል። ያንን መነሻ በማድረግ ብሔራዊ ሜትሮሎጂን ትንበያ ማዕከል አድርገን የቅድመ ማስጠንቀቂያ ስራዎችን ስንሰራን የቆየ ነው። ከቅድመ ማስጠንቀቂያ ስራዎችን በዘለለ በሀገሪቷ በ ተፋሶች ከፍተኛ ምክር ቤት ይባላል አለ። በምክትል የኢፌዴሪ ጠቅላይ ሚኒስትር ነው የሚመራው። በርካታ ሚኒስቴሮች፣ ሁሉም የክልል ፕሬዝዳንቶች አባል የሆኑበት የተፋሶች ምክር ቤት ነው። በምክር ቤቱ ዳሰሳ ጥናት የተካሄደው ተጋላጭ የሆኑ ተፋሶች በቅደም ተከተል ለማመላከት ተሞክሯል። እንደምንም በጀት በማፈላለግም የቅድመ መከላከል ስራዎች ለመስራት ጥረት ተደርጓል። የልማት ድርጅቶችም በየእርሻቸው አካባቢ ላይ ያለውን የዳይክ እንዲጠግኑ የክልሎቹ በተለይ የኦሮሚያና የአፋር ውሃ ስራዎች የዳይክ ዳይክ የምንለው የጎርፍ መከላከያ ዱካ ነው። ከወንዙ መፋሰሻ ቦይ በላይ ከሆነ የሚከላከል ማለት ነው። እነሱን የማጠናከር ስራ አፋር ውስጥ የአፋር ውሃ ስራዎች እንዲሰራ፣ ኦሮሚያ ውስጥ አዋሽ ተፋሰስ የሚያካልላቸውን አካባቢዎች ደግሞ የኦሮሚያ ውሃ ስራዎች እንዲሰራ የሚሰራውን የስራ ጥራት ደግሞ የየክልሎቹ የዲዛይን ተቋማት ይከታተሉትና እንዲቆጣጠሩት ክልሎችም ፌደራል መንግስቱም ሀብት በጋራ እንዲያፈላልግና በጣም ሁሉንም ማዳረስ አይቻልም። ግን ቅድሚያ ሊሰጣቸው የሚገቡ ቦታዎችን ሊሰሩ የማድረግ ስራዎች ተሰርተዋል። ከግድቦችም ቀደም ብሎ ውሃ እንዲወጣ በተለይ አዋሽ ላይ ያሉት ግድብ ቆቃ ግድብ ነው። በርካታ አካባቢዎችን የሚያካል ነው። ከሰኔ መጀመሪያው ጀምሮ የተያዘ ውሃ ከሚፈልገው በላይ ማለት ነው። ከታች ያለው ልማት ከሚፈልገው በላይ ግድቡን ፍሪ ለማድረግ እንዲያስችል በርካታ ውሃ እንዲለቀቅ የማድረግ ስራዎች ተሰርተዋል። የውሃ ከፍታ መከታተያ ጣቢያዎች አሉ የውሃ ከፍታውን የምንከታተልበት እነሱን የመጠገን አንባቢዎችን የማዘጋጀት ገንዛቤ መፍጠት ስራዎች እየተሰሩ ነው የቆዩት እነዚህ የተሰሩት ስራዎችም ያስገኟቸው ጥቅሞች አሉ ምናልባት እነዚህ ስራዎች ባይሰሩ ኖሮ የጉዳት ደረጃው ከዚህ በላይ በከፋ ይሆን ነበር። ለጎርፉ አደጋ ከግድቦቹ የሚለቀቁት ውሃዎች ምክንያት አይደሉም ይላሉ አቶ ጌታቸው። ዋናውና ትልቁ መንስኤ ብለን የምናየው የክረምት ዝናብ ስርጭቱ ከፍ ያለ መሆኑ እና ውሃውን ልንይዝበት የምንችል በቂ መሰረተ ልማቶች በተፋሰሱ ውስጥ አለመኖራቸው ነው። ያ ማለት ጎርፍን በተሻለ ደረጃ መከላከል የሚቻለው በውሃውን መያዝ ሲቻል ነው። በቂ የሆነ ግድቦች የሉም ያሉት ግድቦች ሶስት ግድቦች ናቸው። የቆቃ ግድብ የከሰም ግድብ እና የተንድሆ ግድብ። የቆቃ ግድብ ከላይ ጀምሮ ያለውን ከአዳማ አካባቢ ያሉትን ወንዞች ሊይዝ ይችላል። ከዛ በታች በርካታ ወንዞች አሉ፣ በቆቃ ግድብ የማይያዙ ክረምት ላይ ከፍ ያለ ውሃ ይዘው ወደ አዋሽ የሚገቡ። ሌላው ሁለተኛው ግድብ ከሰም ግድብ ነው። ይሄ የአፋር ክልል ውስጥ የሚገኝ ግድብ ነው። በላኛው ከሰም አካባቢ የከሰም ወንዝ ላይ የተሰራ ግድብ ነው። ይህም ወደ አዋሽ ከሚገባው ሌሎች ወንዞች አሉ። ቀበና፣ ሌላም ገባር ወንዞች በዛ አካባቢ ላይ አሉ። ታች ላይ ያለው ግድብ የአዋሽ ግርጌ ላይ ማለት ነው፣ ተንዳሆ የሚባል ግድብ ነው። በዚህም ግድብ የማይያዝ የሎጊያ ወንዝ አለ፣ ከግድቡ በታች ወደ አዋሽ ወንዝ የሚገባ እንደውም መጀመሪያ ላይ ጎርፍ ክስተት ያጋጠመው በሎጊያ ወንዝ አማካይነት ነው። የሎጊያ ወንዝ በተንደው ግድብ ባያዝም ከዛ በታች ነው ወደ አዋሽ የሚገባው ከፍ ያለ ውሃ ይዞ በመምጣቱ ምክንያት ከወንዝ የመሸከም አቅም በላይ ሆኖ ታችኛው አዋሽ ላይ አፋምቦ፣ አሳይታ፣ ዱብቲ የሚባሉ ወረዳዎች ላይ ጎርፍ ክስተት አጋጥሟል። በቅርብ ጊዜ ሐምሌ አሚና ሀሴ ሀያ ስድስት ከፍተኛ ጥረት እየተደረገ ባለበት ሁኔታ የአዋሽ ወንዝ ከቁጥጥር ውጪ የሆነው አሚባራ አካባቢ የላኛው አሚባራ የሚባለው የላኛው የአፋር ክፍል ነው። እዛ አካባቢ ላይ በተመሳሳይ የአዋሽ ወንዝ ወጥቶ የአሚባራ ወረዳን ገላሎ፣ ጉለቻ ገዋን የሚባሉ ወረዳዎችን እንደዚሁ የጎርፍ አደጋ ያስከተለበት ሁኔታ አለ። ጠቅለል ሳደርገው የጎርፍ ምክንያት የዝናብ ስርጭቱ ከፍ ማለቱ፣ የአዋሽ መልክዓ ምድር አቀማመጥ ለጎርፍ በጣም ተጋላጭ መሆኑ እንዲሁም በቂ የሆነ የውሃ መያዣ መሰረተ ልማቶች አለመኖራቸው ነው ብለን ማንሳት ይቻላል። አቶ ጌታቸው የዝናቡ መጠንም ሆነ ከግድቦቹ የሚለቀቀው ውሃ እየቀነሰ እንደሚሄድ ሜትሮሎጂን ጠቅሰው ያስረዳሉ። አሁን ላይ ከግድቦች የሚለቀቀው በጣም ትንሽ ነው። በፊት ሞልቶ እየወጡ የነበሩ ግድቦች አሁን ላይ የከሰም ግድብ አዋሽን ብቻውን እንኳን ብናይ የከሰም ግድብ ዛሬ ላይ ሞልቶ እየወጣ የነበረው ነገር ቆሟል። አሁን የሚወጣው በበር የሚወጣ የተወሰነ መጠን ያለው ውሃ ነው። ከቆቃ ግድብም ላይ ቀደም ብሎ ክረምቱ ላይ የነበረው ውሃ እስከ ስድስት መቶ ሀያ አምስት ሜትር ኬፕ ፐርሰከንድ እየወጣ የነበረው ዛሬ ላይ ወደ ሁለት መቶ ሰባ አምስት ሜትር ኬፕ ፐርሰከንድ ነው እየወጣ ያለው። ስለዚህ ከግድብ እየተለቀቀ ያለው ውሃ ያናልከባድ ከባድ የሚባል አይደለም። በተወሰነ ደረጃ ከፍ ያለ ውሃ ታየው ተንደሆ ግድብ ላይ ነው። እኔ ተንደሆ ግድብ ላይ እየወጣ ያለው ውሃ ኖርማሊ አሁንም ስጋት ስላለው በዛ እየገባ ያለው ውሃ ከመኖሩ ጋር ተያይዞ እየገባ ያለውን ውሃ በአማከለ መልኩ እየወጣ ያለው ውሃ ከፍ ያለ ነው። ሌሎቹ አካባቢዎች ላይ ግን በአጠቃላይ ከግድብ የሚወጣ ውሃ የሚገባውን ውሃ እያየን ስለሆነ የምንመጥ ነው። የተመጠነና ቀደም ብሎ ሲለቀቅ ከነበረው በጣም ያነሰ ነው። ይሄ የዝናብ መጠን ከዚህ ቀደም ከነበረው በጣም ከፍተኛ መሆኑ ለዚህ እንደዳረገው አንደኛው ምክንያት ነው ብለዋል። ሁለተኛው ምክንያት የመሰረተ ልማት በበቂ ሁኔታ አለመኖር እንደሆነ ጠቅሰዋል። እና ይሄ የዝናብ መጠን ለምሳሌ ከዚህ በኋላ በሚቀጥለውም አመት ከዛም በኋላ እየጨመረ ቢመጣ ለዛ የሚሆን የመሰረተ ልማትን አጭር ጊዜ ውስጥ ማዘጋጀት ወይም ማሟላት ይቻላል? ምን ይሆናል መፍትሄው? ተመሳሳይ አደጋ እንዳይመጣ በንጽጽር ያቸው አሁን የዝናብ የተከሰተው ምናልባት በዚህ ደረጃ ላይ ላለፉት ሰላሳ አመት አካባቢ በዚህ ተፋስ ላይ በዚህ ደረጃ ከበድ ያለ ጎርፍ ያጋጠመበት ወቅት አልነበረም። ያ ማለት ግን ከዛ ወዲህ ዝናብ አልዘነበም ማለት አይደለም። በተለይ ያለፉት አስር አመታትን ካየን የጎርፍ የሚከሰትባቸው ድግግሞች በጣም ቀንሷል። ምክንያቱ የከሰም ግድብ ወደ ልማት መግባቱ መካከለኛዎች ላይ በየአመቱ ሲያጋጥም የነበረውን ከፍ ያለ ጎርፍ ትርጉም ባለው መጠን ቀንሶታል። የተንደወ ግድብም ወደ ልማት መግባቱ እንደዚሁ የታችኛዎች ላይ የነበረውን በየአመቱ ሲያጋጥም የነበረውን የጎርፍ አደጋ ቀንሶታል። ኦልሞስት ክረምት ክረምት ለማልማት በጣም አስቸጋሪ የሚሆንበት በየአመቱ ጎርፍ አደጋ የሚያጋጥምባቸው ሁኔታዎች ነበሩ። እነዚህ ወንዞች ከሰም ግድብ ከመገንባቱ ፊት በከሰም ወንዝ የሚመጣው የውሃ መጠን ከአዋሽ ጋር ሲደባለቅ የጎርፍ ድግግሞሹ እንደዚህ እንዳሁኑ የተራራቅ አልነበረም። ተንዳሆ አካባቢ ላይም እንደዚሁ የጎርፍ ሁኔታው ብቻ ሳይሆን በጋ ላይ ለልማት የውሃ ፍላጎት ላይም የሚኖረው ተጽዕኖ ከባድ ነበር። እነዚህ ግድቦች መገንባት የቀነሱት የጎርፍ መጠን ያህል አለ ነገር ግን አሁንም በቂ አደሉም። ቅድም እንዳነሳሁልሽ በቆቃ ግድብ ብቻ ከሰባ ሺህ ሄክታር በላይ ይለማል። ከቆቃ ግድብ እስከ ተንድሆ ግድብ ድረስ ምናልባትም ኪሎ ሜትር ብንወስደው መንገዱን እንኳን ይዘን ብንሄድ በአስፋልቱ እንኳን ብናየው ከአምስት መቶ ሀምሳ ኪሎ ሜትር በላይ ርቀት አላቸው። በአዋሽ ወንዝ ከወሰድነው ነው የአዋሽ ወንዝ አጠቃላይ ወደ አንድ ሺ ሁለት መቶ ኪሎ ሜትር ርቀት አለው። የቆቃ ግድብ ወደ መቶ ሀያ አካባቢ ኪሎ ሜትር ነው ላይ የሚገኘው ከመነሻ ማስታወቂያው አካባቢ ከአንድ ሺህ ኪሎ ሜትር በላይ ተጉዞ ነው ሌላ ግድብ የሚያገኘው። ንቆቃ ግድብና ተንዳሆ ግድብ መካከል ያለው የወንዙን ዝመት እንኳን ብንወስደው፣ ያ ማለት አሁንም ተጨማሪ መሰረተ ልማቶች መገንባት አለባቸው። በዚያ አካባቢ የግድ ተጨማሪ ግድቦች እንደሚያስፈልጉ ጥናት መደረጉን አቶ ጌታቸው የገለጹ ሲሆን ጥናቶቹን በተመለከተ ያስረዱንን በሌላ ጊዜ እናካፍላችኋለን። በሌላ በኩል ተፈናቃዮቹ እጅግ የሚያሳስባቸው ጉዳይ ካሁን በኋላ በምን አይነት ሁኔታና ፍጥነት ወደ ቀደመ ቦታቸው ሊመለሱ ስለመቻላቸው ነው። ያሳይታው ተፈናቃይ አቶ አሎ ስጋታቸውን ያካፍሉናል። ከዚህ በኋላ ወደ ምርት ለመግባት አምስት ስድስት ወራት ይፈጃል። ያን ደግሞ የእርሻ ወቅት አይደለም። አሁን ጥጥ እኮ ማለቂያው መሰብሰቢያው ጊዜው ላይ ነበር ያለ ነው፣ አልፎታል። እንዳለ አጥቦት ወስዷል። አሁን ወደ ምርት መልሰን ወደ ጥጥ ምርት ለመመለስ ሐምሌ እና ግንቦት መጠበቅ ግድ ይላል። لا لا زاد الموب بالرمي اللي ما ضاعون صعد. عندي تو يعني هو اللي ዜሮ ሆኖ ነው የቀሩት። አቶ ጌታቸው ተጎጂዎቹን መልሶ ማቋቋምም ሆነ መፍትሄ ለመፈለግ የአጭር ጊዜ፣ የመካከለኛ እና የረጅም ጊዜ እቅድ መውጣቱን ገልጸው አሁን የሰበሩ ቦታዎችን የመጠገን እንቅስቃሴ መጀመሩን ይናገራሉ። የአጭር ጊዜ እቅድ ብለን የያዝነው የሰበሩ ቦታዎችን የመዝጋት ነው። አሁን አዋሽ አሚባር አካባቢ ወይም መካከለኛ አዋሽ ላይ ሰብሮ የወጣበት ቦታ ሙሉ በሙሉ አቅጣጫውን በመቀየሩ ምክንያት ውሃው አሁንም ወደ ማሳዎቹና መኖሪያ ወደ ነበሩት አካባቢዎች ነው እየፈሰሰ ያለው። እንደ አጭር ጊዜ ይዘን አሁን እርብርብ እየተደረገ ያለው ውሃውን ወደ ኖርማል ኮርሱ ወይንም ወደ አቅጣጫ የመመለስ ስራ ከክልሉ ጋር ተቀናጅተን እየሰራን ያለንበት ሁኔታ ነው ያለው። በዚህ መልኩ ሰብሮ የወጡባቸውን ቦታዎች፣ ውሃ አቅጣጫ የቀየረባቸውን ቦታዎች መልሰን የመዝጋት ስራዎችን ቅድሚያ ሰጥተን በአጭር ጊዜ እንሰራለን ብለን እቅድ አውጥተን እየገባንበት እና እየሰራን ያለ ነው ስራ ነው። ይሄንኛውን ስራ ያስቀደም ነው የውሃ አቅጣጫውን በመቀየሩ ምክንያት እንቅስቃሴዎችን ገጥበዋል፣ መንገዶች ተዘግተዋል። አካባቢውም ውሃውም ሊደርግ አይችልም፣ ወደ የማህበራዊ እንቅስቃሴውም ወደ ነበረበት መመለስ አይችልም እና ቅድሚያ ተሰጥቶት እየተሰራ ያለው ውሃውን መመለስ ነው። ይህ ከተጠናቀቀ በኋላ ደግሞ ወደ መልሶ ማቋቋም እንደሚሄዱ ይጠቁማሉ። ከሚመለከታቸው ባለድርሻ አካላት ጋራ በመቀናጀት የመልሶ ማቋቋም ስራዎች በዚህ ምክንያት የተጎዱ የመስኖ መሰረተ ልማቶችን የመጠገን ጠቃላይ የወንዝ መከላከያ ዱቃዎችን መልሶ የመጠገን ስራዎች በርካታ ባለድርሻ አካላት አሉ። እዚህ ውስጥ ከነሱ ጋራ በመቀናጀትና በባለቤትን በማስተባበር መልስን መልሰን የምናደራጃቸው የምናቋቁማቸው ነው የሚሆነው እንግዲህ እንደዘረዘሩት ቅድሚያ የምትሰጧቸው ጉዳዮች አሉ እንዳሉት እነዚህ የሰበሩ ቦታዎችን መጠገኑን የሰዎችን መልሶ ማቋቋሙን ከዛ በኋላ መሬቶቹ እርጥብ ናቸው ብለዋል ምን ያህል ጊዜ ይፈጃል መልሶ ለማቋቋም ቀናት ማስቀመጥ ሊከብድ ይችላል ግን የክረምቱ ሁኔታ እየወጣ ስለሆነ ያለው ሰብሮ የወጣበትን ቦታ ለመመለስ ኦልሬዲ ማቴሪያል ማምረት ተጀምሯል መንገድ መጥረግ ወይም መንገድ ወጣቶችም ስራዎች ተጀምረዋል። ምናልባት አንድ ወር ባልሞላ ጊዜ ውስጥ ውሃውን ወደ እኛ አቅጣጫ የመመለስ ስራ እንሰራለን ብለን እናስባለን። ውሃው ወደ አቅጣጫው በመለስን ማገስ የተጎዱትን የመስኖ መሰረተ ልማት መልሶ የመጠገንና አካባቢው ማህበረሰብ ወደ ነበረበት ማህበራዊ ሕይወት እንዲመለስ ከሚመለከታቸው አካላት ጋር በመቀናጀት መሰራት ያለባቸውን ስራዎች መስራት ነው የሚሆነው። ብዙ ላይ ቀድሞ ወደ ተለያየ ቦታ ተበትኖ የነበረው ውሃ የወንዙ መጠን ሲጎድል ተመልሶ ወደ ወንዙ ስለሚገባ መጠኑ አሁንም ለመዝጋት ብዙ ማቴሪያል ልንወስድብን ይችላል። በመዝጋት ሂደት ውስጥ ግን ልዩ የክልሉ አመራርም ተለይ አፋር ክልል ላይ ነው ወንዙ ሙሉ በሙሉ አፋቸውን የቀየረው። ክልሉ ከፍተኛ አመራርም ለዚህ ጉዳይ ትልቅ ትኩረት ሰጥተው በአካል እዛው ተቀምጠው ከእኛም መስሪያ ቤት ጋር ተቀናይተው ስራዎች እየተሰሩ ነው ያሉት ሀያ አራት ሰዓት። በዚህ ሂደት የምንሄድ ከሆነና የሚፈለጉት ማሽነሮች በሚፈለገው ቁጥር ስራው በቅርብ ጊዜ በጥቂት ሳምንታት ይከናወናል ብለን እናስባለን። ከዛ ሂደት ወደ መሰረተ ልማቶችን መጠገን ውስጥ የምንገባ ነው የሚሆነው። በዚህ የጎርፍ አደጋ የ አፋር አርብቶ አደሮች እንስሳት ተወስደዋል። የአርሶ አደሮች እርሻ ስራዎች በውሃ ተጥለቅልቀዋል። የግጦሽ መሬት ከጥቅም ውጭ ሆኗል። መኖሪያ ቤቶች ግማሾቹ በጎርፍ ተወስደዋል፣ ግማሾቹ በውሃ ተጥለቅልቀዋል። አቶ ጌታቸው የጎርፍ አደጋው ያደረሰው ጉዳት የግለሰቦች ብቻ ተደርጎ የሚወሰድ አይደለም፣ የአገር ጉዳት ነው ይላሉ። በተለይ የግብርና ሴክተሩን በከፍተኛ ደረጃ ይጎዳል። የአዋሽ ተፋሰስ በርካታ የጠጥ ሀብት ያለበት ተፋሰስ ነው። ም የሸንኮራ አገዳ ለስኳር ፋብሪካዎች የሚል ሸንኮራ አገዳ ያለበት ተፋስ ነው። ብዙ የአተክልትና ፍራፍሬ የሚመረጥበት ተፋስ ከመሆኑ ጋር ተያይዞ በዚህ ላይ የደረሰው ሀብት የግለሰብ ሀብት ብቻ አይደለም፣ የሀገር ሀብት ነው። በኢንዱስትሪ ሴክተር ላይ በግብርናው ግብዓት ላይ የሚኖረው ተጽዕኖ ከፍተኛ ነው። የሚሆነው በቁጥር ይሄን ያህል ነው ብሎ ማስቀመጡ ማስላት ስለሚጠይቅ እንጂ የጠፋው ሀብት፣ በዚህ በጎርፍ ምክንያት የደረሰው አደጋ ግን እንደ ቀላል የሚታይ አይደለም። የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከሰብአዊ ድጋፍ ሰጪ ድርጅቶች ጋር በመሆን በሰኔ ወር ይፋ ባደረገው ሰነድ ላይ በምግብ እጥረት፣ በመፈናቀል፣ በበሽታ በበረሃን በጣና በመሳሰሉት የተፈጥሮና ሰው ሰራሽ አደጋዎች ከጎዱ 8.3 ሚሊዮን ዜጎች ምግብና ምግብ ነክ ድጋፍ እንደሚያስፈልጋቸው ገልጾ ነበር። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ቢሮ በምህጻረ ቃል ዩኤን ኦቻ በዚህ ቁጥር ላይ በኮሮና ወረርሽኝ ምክንያት ስራ ማጣት እንቅስቃሴ ገደብና በድንበር መዘጋት አስቸኳይ እርዳታ የሚያስፈልጋቸውን ሰዎች ጨምሮ በአጠቃላይ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ የሚያስፈልጋቸው ተጎጂዎች ቁጥር 16 ነጥብ 5 መድረሱን በሰኔ ወር ይፋ ማድረጉ ይታወሳል። ለዚህም 1 ነጥብ 6 ቢሊዮን ብር እንደሚያስፈልግ ገልጾ ዓለም ለኢትዮጵያ ትብብር እንዲያደርግ መጠየቁ ይታወሳል። አሁን በዚህ ቁጥር ላይ በአጠቃላይ በክልሎች በደረሰው የጎርፍ አደጋ 1 ሚሊዮን 178 ሺ ሰዎች በቦታቸው ላይ እንዳሉ ጉዳት የደረሰባቸው ሲሆን እንደየጉዳታቸው ድጋፍ እንደሚያስፈልጋቸው አደጋ ስጋት ስራ አመራር አስታውቋል። በሌላ በኩል 292863 ሰዎች ደግሞ በጎርፉ ምክንያት ከቀያቸው በመፈናቀላቸው የአስቸኳይ ጊዜ እርዳታ ፈላጊዎች ናቸው። አድማጮች፣ በዚህ ጉዳይ ላይ ያደረግናቸውን ተጨማሪ ቃለ ምልልሶች ሰሞኑን ይዘንላችሁ እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ በትዊተር በኢንስታግራም በዩቲዩብ አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳቸው ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዘገባ እንሸጋገራለን። ፌዴራል ጠቅላይ አቃቢ ሕግም ሆነ የክልሎች አቃቢያን ሕግ የሚመሰርቷቸው ክሶች ይዘት ሙያዊ ደረጃቸውን አለመጠበቅ በሰብአዊ መብቶች አያያዝ ላይ አሉታዊ ተጽዕኖ እንደሚያስከትል የሕግ ባለሙያዎች ይናገራሉ። የክሶቹ ይዘቶች በሕገ መንግሥት ጥበቃ የሚደረግለትን ሀሳብን የመያዝና የመግለጽ መብትን በተለይ ደግሞ መንግሥትን የመተቸት ነጻነትን እንዳይጥሱ ጥንቃቄ ሊደረግ እንደሚገባም ይመክራሉ። የጠቅላይ ሚኒስትር አብይ አህመድ መንግሥት ወደ ሥልጣን ሲመጣ በቀደመው አስተዳደር የነበረውን የፍትህ ስርዓቱን ችግር ተረድቶ ማሻሻያ ለማድረግ የመማክርት ምክር ቤቶችን በማቋቋም የሚበረታታ ስራ ጀምሮ እንደነበር በአቃቤ ሕግ በሚዘጋጁ ክሶች አቀራረብ ላይ ያነጋገርናቸው ሁለት የሕግ ባለሙያዎች አስታውሳሉ። ነገር ግን ሀገሪቱ ውስጥ የተለያዩ ቀውሶች ሲፈጠሩ የተጀመሩት ስራዎች እየተረሱ ወደ ቀደመው መንገድ የመመለስ አዝማሚያ እየታየ ነው ሲሉም ያስጠነቅቃሉ ስለዚህ የፍትህ ስርዓቱ መሻሻል ለሀገሪቱ ችግሮች መፍትሄ ከሚሰጡት ቀዳሚው መሆኑን ተረድቶ መንግስት የተጀመረውን ማሻሻያ በቁርጠኛነት ማስቀጠል አለበት ይላሉ። ባለሙያዎቹን ያወያየችው ጽዮን ግርማ ነች። የውይይቱ የመጀመሪያ ክፍል ባለፈው ረቡዕ በዲሞክራሲ በተግባር ፕሮግራማችን ቀርቧል። ተከታዩን ነው። ለውይይት የጋበዝናቸው እንግዶች አቶ ቁምላቸው ዳኜ የህግና የሰብአዊ መብት ባለሙያ ናቸው። በኢትዮጵያ ሰብአዊ መብቶች ጉባኤና በነበራቸው ተሳትፎና የሽብር ክስ ሂደቶችን በመከታተል ይታወቃሉ። አቶ ቁምላቸው የጸረ ሽብር ህጉን ጨምሮ አፋኝ ህጎችን ለማሻሻል የተቋቋመው የህግና ፍትህ ጉዳዮች አማካሪ ምክር ቤት አባል ሆነውም አገልግለዋል። ዶክተር ስሜነ ኪሮስ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ላለፉት ሀያ ዓመታት ስለ ወንጀል ስነ ስርዓት የወንጀል ህግና የማስረጃ ህግን በተመለከተ ሲያስተምሩ ቆይተዋል። የውይይቱ የመጀመሪያ ክፍል የተገታው ዶክተር ስሜነ ኪሮስ በአቃቤ ህግ የክስ አቀራረብ ላይ የሚያስተውሏቸውን ግድፈቶች ተጠይቀው በማብራራት ላይ ሳሉ ነበር። ከዛ ይቀጥላል። የወንጀል ፍትህ ስርዓቱ በጣም ስር የሰደደ ችግር ስላለበት በዚህኛው ብቻ የሚቆም አይደለም። በታሪክም ስናየው መንግሥት ልዩ የጦር ፍርድ ቤትም እኮ አቋቁሞ ሌሎችን ሹማምንት እኮ ከሶ ሲያስፈርድ ነበረ። ባለፈው ስርዓት እንደዚህ ያሉ ነገሮች አይተናል። የሕጎቹ አወጣጥ ጀምሮ ነው ችግር ያለው ክሱ ሲመሰረት እና የመሳሰሉት ነገሮች በኋላ ይመጡናል። ናት። ስለዚህ ከህጉ አወጣጥ ከህጉ ይዘት ጀምሮ ችግር አለ። ያ የህግ አወጣጥና የህግ ይዘቱ ችግር የገዢው ፓርቲ ስለነበረ ያንን ያቋቋመው ወደ አስፈጻሚው አካልም ይመጣል፣ ወደ ፍርድ ቤትም ይመጣል። ይሄ ችግር እና ይሄ ሲታይ የኖረ ነው። ግን ይሄ ጠቅላላ እንዳለ ሆኖ እንደ አሁን እንኳን የምናየው የአቃቤ ህግ የክስ አቀራረብ ችግር፣ ቅድም እንደተባለው ወንጀል ያልሆኑ ነገሮችን ወንጀል አድርጎ ማቅረብ ተዘውትሮም ይስተዋል ነው። ወንጀል መሆን አለመሆኑ በወንጀል ህጉ መረጋገጥ ሲኖርበት፣ የወንጀል ህጉን ድንጋጌ መጥቀስ ሲገባው፣ አቃቤ ከዛ ውጭ የሆኑ ነገሮችን ሲጠቅስ ይስተዋላል። ሌላው ክሶችን አደራርቦ ማቅረብ ነው። አንድን ተግባር ሁለትና ሶስት ክስ አድርጎ ማቅረብ በጣም የተለመደ ነው። ለምሳሌ ስልጣንን አላግባብ መጠቀም የሚል አዋጅ ስምንት ሰማንያ አንድ አንቀጽ ዘጠኝ ንስ አንቀጽ አንድ ሊወድቅ የሚገባውን ወደ ንስ አንቀጽ ሁለት ወደ ንስ አንቀጽ ሶስት የማውረድ ነገር አዘውትሮ የሚታይ ነው እና ተከሳሾቹ በከባድ ወንጀል ስለሆነ የሚከሰሱት ቀድመው ዋስትና ተከልክለው ይቆዩና በኋላ ተከላከሉ ሲባሉ አንቀጽ ተለውጦ ያን ጊዜ ነው እንግዲህ ዋስትና የሚያገኝ። አዘውትሮ የሚታየው ይሄ ነው። ይህን የመሰሉ ብዙ አይነት ችግሮች አሉበት። እርግጥ ነው አንድ ሰው ሀሳቡን በመግለጹ ምክንያት ወንጀል ያልሆነ ተግባር ወንጀል ነው ተብሎ ክስ ቀርቦበት በኋላ ጥፋተኛ ባይባልም እንኳ በሂደቱ መቀጣቱ ሌላውን የሚያሸማቅቅ ነው። አጠቃላይ የወንጀል ፍትህ ስርዓታችን አሁን ዜጎችን የሚያሸማቅቅ ነው። መርጠን ይሄ ነው ይሄ ነው የምንለው አይደለም። ሪፎርም ያስፈልገዋል የተባለው ለዚህ ነው። በጣም ችግሩ ስር የሰደደ ስለሆነ የወንጀል ሕግ ዓላማ የሕዝብን ጥቅም መጠበቅ ሆኖ ሳለ ለፖለቲካ መጠቀሚያ፣ ለስልጣን መጠቀሚያ እየተደረገ ስለሆነ መሻሻል አለበት። አሰራሩ መሻሻል አለበት። ተቋማቱ መሻሻል አለባቸው። እነህ ሊሻሻሉ የሚገባቸው ናቸው። አዘውትሮ የሚታዩ ችግሮች ስለሆነ እንግዲህ ምናልባት እዚህ ላይ እሺ ትንሽ ለመጨመር ዶክተር ስሜና ባለው ላይ ለምሳሌ ቀደም ሲል በነበረው ሽብር ቀው የነበሩ ክሶችን በአብነት ማንሳት ይቻላል። ለምሳሌ በነ አንዷ አለማድራጊ የክስ መዝገብ ላይ ቀደም ሲል አዲስ ነገር ጋዜጣ አዘጋጆች በነበሩት በመስፍን ነጋሽና አብይ ተክለማርያም ላይ የቀረበው ክስ ይል የነበረው ያን ጊዜ ኦነግ፣ ኦብነግና ግንቦት ሰባት የሚያነሱት ጥያቄ የፖለቲካ ጥያቄ ስለሆነ ቢመለስ የሚሻለው በፖለቲካዊ መንገድ ነው በማለት የሽብር ተግባርን የሚያበረታታ ጽሁፍ አውጥተዋል ተብሎ ይሄ ብቻ ተጠቅሶ ክሱ ቀርቡ ማስረጃውም ይሄ አሁን የተናገርኩት ነገር ያለችው ኮቴሽን በትምህርት ተጠቅስ ውስጥ የምትገባ ነገር ብቻ ሆነ። ስምንት ዓመት በሌሉበት እንዲቀጡ ተደርጓል። ቃ መፍትሄ ቢያገኝ ይሻላል ብሎ መናገር በሀሳብ በነፃነት የመግለጽ መብት ውስጥ የተፈቀደ ንግግር ሆኖ ሳለ ይሄ ብቻ ኮ ተደርጎ ወንጀል ሲደረግ ሌላው ሰው የሚያስተላልፈው ምልክት ምንድን የሚለው አንደኛው ነገር። እስቲ አቶ ቁምላቸው፣ እንግዲህ እነዚህ ጉዳዮች ቀደም ያሉ ናቸው። አሁን እንደው እንድንነጋገርበትና ለማስተማሪያም የሚስተካከልም ከሆነ ለማስተካከያ እንዲሆን በሚል ይሄን ውይይት ያነሳ ነው። አሁን አሁን በምንኖርበት ሰዓት ያለውን ጉዳይ ስለሆነ ምሳሌዎቹና የሚጠቀሱት ነገሮች ያሁን ቢሆኑ ጥሩ ነው። ያይዘውም በዛው ወደ ቢቀጥለው ውይይታችን ሊያሳልፈን የሚችል ጥያቄ ማነሳው ቃቤ ሕግ የሚያቀርባቸው ክሶች ሙያዊ ደረጃቸውን እንደ ቤት ሊጠብቁ ይችላሉ። እንዴት ቢሆኑ ነው ሙያዊ ደረጃቸው የተጠበቀ የሚሆን? አሁን እንግዲህ በጣም የተበላሸና መሻሻል የሚያስፈልገው ነው ብለዋል ዶክተር ስሜነህ። እና እንዴት ሙያዊ ደረጃቸውን ሊጠብቁ ይችላሉ ወደሚነው ብናልፍና ብናልፍ የሚያነሱትን ሀሳብ ከዛ ጋር አያይዘው ቢነግሩ ዶክተር ስሜነህ እንዳለው የወንጀል ህጉን ወይም ልዩ የወንጀል ህጎች እንደ ጸረሽብር ህግ አይነቶቹን ለፖለቲካ ዓላማ መጠቀም ስር የሰደደ ችግር ሆኖ በመገኘቱ ሕጎቹ ራሳቸው አፋኝ፣ ጨቋኝ እና ዜጎችን የመከላከያ መብታቸውን የሚያጣብቡ እንዲሆኑ ተደርገው ተቀርጸው ነበር። ክሶችም ሲቀርቡ በዛው አኳኋን የባሰ ኢፍትሃዊ የሆነ ውጤት እንዲያስከትሉ ተደርገው ይቀርቡ ነበር። ውሳኔዎችን በተመሳሳይ ፍርድ ቤቶች ከመንግስት አጋገብነት ነጻ ባለመሆናቸው ምክንያት ያው አይነት ውጤት ይኖራቸው ነበር። አሁን የመንግስት ለውጥ ከተደረገ በኋላ የሚወሰዱትም እርምጃዎች ይህን ችግር ለማረም የተደረጉ መሆን አለባቸው ስለዚህ አፋኝ የነበረው የጸረ ሽብር ህግ ሲሻሻል ሀሳብ በነፃነት መግለጽን ወንጀል እንዳያደርግ ተብሎ ጥንቃቄ ተወስዶ ተሻሽሏል በበርካታ አንቀጾች ላይ ነገር ግን ይሄ ደግሞ ብሎ ብሎ ተግባር ላይ ሊሆን የሚችለው ክስ የሚቀርብበት ጊዜም በተመሳሳይ መንገድ ቅድም ዶክተር ስሜና እንዳለው ወንጀሉን የሚያቋቁሙ ፍሬ ነገሮች ብቻ ተጠቅሰው ከዛ ውጭ ያሉ ትርፍ ነገሮች ሀሳብ በነፃነት የመግለጽ መብትን የሚመለከቱ ነገሮች የወንጀል ክሱ አካል እንዳይሆኑ ሲደረግ ነው በግልጽ ስለዚህ አቃቤ ህግ የሚባለው የህግ ጠባቂ የፍትህ ማስፈን ስራ ሂደት ዋና አስፈጻሚ መሆኑን ተረድቶ ህጉ ላይ በግልጽ እንደተመለከተው ክሱን አጭር ግልጽ የወንጀሉን ፍሬ ነገር የሚያቋቁሙ ነገሮችን ብቻ እንዲያመለክት አድርጎ ቢያቀርበው ከዛ በኋላ ቀሪውን ነገር ማስረጃ በሚያቀርብበት ጊዜ በሚከራከርበት ጊዜ ክስ ንከፍትበት ጊዜ የሚያሰማው ቢሆን ለሰውም የሚያስተላልፈው መልዕክት ግልጽ ይሆናል። ሀሳብ በነፃነት የመግለጽ ወንጀል እንደማያደርግ በግልጽ ያሳያል። ሁለተኛ ነገር ለተከሳሹም የቀረበትን ክስ ተረድቶት ድርጊቱን እንዲከላከል ይረደዋል። ለዳኝነት አካሉም እንደዚሁ በአጭር ጊዜ የተቀላጠፈ ፍርድና ውሳኔ እንዲሰጥ ያስችለዋል። ክሱና የቀረበውን ማስረጃ በመዘን ማለት ነው። ይህን ማድረግ ከባድ ነገር አይደለም። ክስም በወንጀል ህጉ ላይ በተመለከተው መልክ የወንጀሉን ፍሬ ነገር የሚያቋቁሙት ነገሮች ብቻ ለይቶና ጠቅሶ ማቅረብን ነው የሚጠይቀው። ግን የባህሪ ለውጥ ይጠይቃል። መሰረታዊ ባህሪ ለውጥ ይጠይቃል። የባህሪ ለውጡን ደግሞ ለማምጣት አቃቤክ ሆን ብሎ ስራዬ ብሎ ሊሰራበት የሚገባ ነገር ነው ስር የሰደደ ችግር ስለሆነ የአመለካከትም ጥምር ችግር ያለበት ስለሆነ ማለት ነው እና መንግስትም በዚህ ረገድ ቅድሚያ ሰጥቶት ሊያስተውል የሚገባው ነገር የሚቀርቡት ክሶች ያለፈውን ስህተት የማይደግሙ ሀሳብን በነፃነት መግለጽም ወንጀል ነው የሚል መልዕክት የማይኖራቸው እንዲሆኑ በተለይ ትኩረት ሰጥቶ መስራት የሚጠይቅ ነገር ነው። በጣም አመሰግናለሁ። አቶ ቆምላቸው፣ እንደው ከዚህ አንጻር በዚህ መልኩ የክሱ ይዘት ሙያዊ ደረጃውን የጠበቀ ሆኖ አለመዘጋጀቱ በሰብአዊ መብቶች ላይ የሚያስከትለው ተጽዕኖ ምንድን ነው? እንግዲህ የወረቀት ላይ ያለው የክሱ ይዘት ጥሩ መሆኑ ብቻውን ምናልባት ለአቶ ቁምላቸው ለጠቀሷቸው ጉዳዮች ያገለግላል። ግልጽ ሆኖ መቅረቡ የሚያስተምረው ትምህርት አለ፣ የሰብአዊ መብቶችንም ደግሞ አለመጣሳቸውን ያሳያል የሚል ነገር ተነስቷል። ግን ክሱ በቀረበበት ግለሰብ ላይ በሰብአዊ መብቶች ላይ የሚያስከትለው ተጽዕኖ ምንድን ነው? ዶክተር ስሜነ ሁለት አቶ ያለፈውን አንድ ነገር ልናገር። እሺ እሱ ምንድን ነው? ይህ ለውጥ ነጣ ከመባሉ በፊት ከአንድ ከሁለት ዓመት በፊት ገቢ ግንኝን የመሰሉ ክሶች ፍርድ ቤት ይዞ ይቀርብ የነበረው የመንግስት ፖሊሲ ነበረ ብዬ አምናለሁ። ስለዚህ የመንግስት ፖሊሲ ከነበረ ከላይ እስከታች የነበረው አሰራር ይሄው ነው። መከሰስ የነበረባቸው ለምሳሌ በተመሳሳይ ሁኔታ ያሉ ሰዎች አንደኛውን፣ ክሱ አንደኛውን መተው እንዲህ እንዲያሉ ነገሮች ያው የመንግስት ፖሊሲ ስለነበረ ነው። ያ ቀረ ከተባለ አሁን እኔ ዜጎች ማንገላታት አላግባብ የሆነ የወንጀል ፍትሀ አስተዳደር የመንግስት ፖሊሲ ነው ብዬ አለምንም። ይልቁንም ተቋማቱ ባለመገንባታቸው ምክንያት የመጣ ነው ብዬ ነው የማምነው። ስለዚህ እያንዳንዱ አካባቢ ከክስ እንዴት እንደሚሳፍ አያውቅም ብዬ አለምንም። እንግዲህ አብረን ነው ምንውለው፣ ብዙዎቹ አካባቢ አነክ ክስ እንዴት እንደሚሳፍ ወርቅ አርገው ያውቃሉ። ስለዚህ ተቋሙ ራሱን አሻሽሎ ለተሻለ ስራ መጥቃት እንዳለበት ነው የሚታየኝ። የተቋም ግንባታ ችግር ነው እንጂ የመንግስት ፖሊሲ አይደለም የሚል እምነት አለኝ። ከዛ ባለፈው ወደ ሁለተኛ ጥያቄ ሲሄድ ምንድን ነው ይሄ ክሱ ተስተካክሎ ባለመቅረቡ ምክንያት ተከሳሹ በጣም ነው የሚጎዳው። አንዱ ለምሳሌ አቶ ቅምላቸው ባነሳ ምሳሌ ስንሄድ የመናገር መብትን በተመለከተ ከሆነ ክሱ የቀረበው ወንጀል ባልሆነ ተግባር ነው ማለት ነው። ወንጀል ካልሆነ ደግሞ ሰውየው ከከራኮ መጨረሻ ነዛ ሊወጣ ይችላል። ነዛ በሚወጣበት ጉዳይ ለምንድን ነው ተከሶ የሚንገላታው? የወንጀል ክስ ሂደት እኮ ሂደቱ ራሱ ቅጣት ነው። ፍርድ ቤቱ በቀጠሮ ሰዓት እኮ አንድ ተከሳሽ መቅረት አይችልም። ሁልጊዜ በሰዓቱ በተቀጠረው ቦታ መምጣት አለበት። ስራውን ጥሎ ነው የሚመጣው፣ ቤተሰቡን ጥሎ ነው የሚመጣው። ወጪ አለው። ያንን ሁሉ ወጪ ነው የሚችለው። ስለዚህ ነፃ ቢወጣም ነፃ አልወጣም፣ በሂደቱ ተቀጥቷል። ይህን እንትተን እንኳን አዘውትሮ የሚታየውን ስናይ ክስ አክብዶ ማቅረብ ነገር ይታያል። ለምሳሌ ወይ ተደራራቢ ክሶች ማቅረብ አለ። እነኝህ አዘወትረው ዋስትና የሚያስከለክሉ ይሆናሉ። አካባቢ ዋስትና ወደሚያስከለክለው ነው የሚያዘወትረው ዋስትና የሚያስከለክለውን ከስ መሰረትና በኋላ ተከላከል ሲባል በከሳሹ መጨረሻ አንቀጽ ሲለወጥ እና ዋስትና የሚያስፈቅድ ይሆናል። አሁን ዋስትና በማያስከለክል ቢከሰስ ኖሮ ሳይታሰር ያን ያህል ሳይገባ ይከራከር የነበረውን አናግባር ታስሮ ይቆያል ማለት ነው መጨረሻ ጥፋተኛ እንኳ ቢባል ይሄ ሰው እስካሁን የታሰረው ይታሰብለታል። ስለሚታሰብለት የቅጣቱ አላማን አይሳካም። እሱም አላግባብ ነው የተንገላጠው። አንዳንድ ጊዜ ደግሞ አዘውትረን ስናይ ረጅም ጊዜ ይወስድና አንድ ሁለት አመት ሊወስድ ይችላል ለምሳሌ የክስ ማሰማቱ ሄደ። ከሁለት አመት በኋላ ተከሳሹ ጥፋተኛ ሲባል አንድ አመት በሚያስገባ ወንጀል ሊሆን ይችላል፣ ጥፋተኛ የሚባለው። ፍርድ ቤቱ ግን ያንን ለማካካስ ብሎ እስካሁን የታሰሩ ይበቃዋል የሚለው ነገር አለ። ስለዚህ ይህ ሰው አላግባብ ሁሉ ታስሯል ማለት ነው። የወንጀል ፍትህ አስተዳደሩ በአግባቡ ባለመመራቱ ምክንያት እዛ ውስጥ ዜጎች እየተቸገሩ ነው፣ አላግባብ እየተቀጡ ነው። እና ይሄ መሰረታዊ ችግር ይመስለኛል። ከዚህ የከፋ ችግር በወንጀል ፍትህ አስተዳደር አይታየኝም። እሺ፣ በጣም አመሰግናለሁ ዶክተር ስሜነ አቶ ቁምላቸው የዚህ የክሱ ሙያዊ ደረጃውን የጠበቀ መሆን አለመሆኑ በሰብአዊ መብቶች ላይ የሚያስከትለው ተጽዕኖ ላይ የሚጨምሩት ነገር አለ። በሁለት ደረጃ ነው መታየት አለበት። በሰብአዊ መብት ላይ የሚያስከትለው ተጽዕኖ አንደኛው በተከሳሹ ላይ የሚያመጣው ተጽዕኖ ነው። አሁን ስሜ በዝርዝር ያብራራው ማለት ነው። ይሄ ሰውየው ሕገ መንግስታዊ የሆነ የቀረበበትን ክስ መከላከል መብት አለ። ክሱን በአግባቡ እንዳይረዳ ምን ወንጀል ፈጸምክ ተብሎ እንደተከሰሰ እንኳ ሳይገባው እንዲከላከል ይጠበቃል ማለት ነው። በዚህ ምክንያት በህይወ ተከላክሎ ነፃ የመውጣት መብቱን ያጣብብበታል። ይሄ አንደኛው ነገር ነው። ሁለተኛው ነገር ሌላውን ሰው የሚመለከት ነው። ሌላውን ሰው የሚመለከት ሀሳቡን በነፃነት እንዳይገልጽ የማፈን የማሸማቀቅ ውጤት ይኖሯል። ይህም አገን መብትን የሚጥስ ነገር ነው ሰብዓዊ መብትን የሚጥስ ነገር ሆኖ ይታያል ማለት ነው። ሲጠቃልል ግን የሰብዓዊ መብት ጥሰት የሚከተለው በዚህ ሁኔታ በሶስት ደረጃ ነው። አንድም ህጉ ወንጀል ያልሆነን ነገር በህግ የተፈቀደ ነገር ወይም በህገ መንግስቱ የተፈቀደ መብት ወንጀል አድር አስመስሎ ሲቀርጽ ወይም ወንጀል ሆኖ እንዲፈረጅ ተመቻችቶ ሲጻፍ፣ ይሄ አንድ ችግር ነው። ይሄ በህግ ማሻሻል አድሬስ ማድረግ ይቻላል። ሁለተኛው አሁን እንዳለው በይስር በሰደደው ባህል ህጉ ተሻሽሎም እንኳን ተስተካክሎም እንኳን ወንጀል ያልሆነ ነገር ወንጀል እንደሆነ ተደርጎ ተጽፎ ሲቀርብ አጌን ቅድም ያለውን ሰብዓዊ መብትን የመገደብ እና የማሸማቀቅ ውጤት ይኖሯል። ይሄ ትኩረት ሰጥቶ እንዲስተካከል በማድረግ እና የወንጀል ክስ ስነ ስርዓት ሕጉ ላይ በተመለከተው መልኩ ብቻ ተዘጋጅቶ እንዲቀርብ ተከሳሹን ራሱን የመከላከል መብቱን እንዲያስጠበቀል ተደርጎ እንዲቀርብ በማድረግ ሊስተካከል የሚችል ነገር ነው። ሶስተኛው ነገር ዳኝነት ተቋሙም እንደዚሁ በተመሳሳይ መንገድ ቅድም ያላቸው ሁለት ሰቶች እንዳሉ ሆነው የዳኝነት ተቋሙም እንደዚሁ ነፃ ካልሆነ ገለልተኛ ካልሆነ እና የቀረበለትን ክስ አይቶ ማስረጃውን በአግባቡ ሳይመረምር ፍርድ ቢሰጥበትና ፍትህን ቢያጓድል ይህም አገ የሰብዓዊ መብት ጥሰት ነው የሚያስከትለው የዳኝነት ነፃነቱ ላይ የተሻለ ነገር ልናይ እንችላለን። የአቃቤ ሕግ ክስ አቀራረብ ላይ ግን አሁንም በጣም እናያቸው ችግሮች አሉ ቀደም ሲል ይሄ ችግር የሚስተዋልበት ምክንያት ክሶች የሚጻፉት በአቃቢ ህጎች ሳይሆን በደህንነት መሥሪያ ቤቱ ሰራተኞች ነበር ቀደም ሲል በነበረ ሁኔታ። ለዛ ነው የክስ አጻጻፉ እና ጥራቱ የወረደ የሆነበት ምክንያት ማለት ነው። አሁን ከዛ ትራዲሽን ወተን ከዛ አይነት አስከፊ ባህል ወተን ሙያዊ በሆነ መንገድ በባለሙያው ክሱ ተደራጅቶ እንዲቀርብ ማድረግ ያስፈልጋል ይሄም መሆኑንም ህዝብ ጭምር እምነት እንዲያደርበት በፊት ስርዓቱ ላይ ይሄም መሆኑን ማረጋገጥና ማሳየትም ጭምር ያስፈልጋል ከፍተኛ ጥንቃቄ የሚያስፈልገው በዚህ ምክንያት አድማጮች ውይይቱ አልተቋጨም ክፍል ሶስትም ይቀጥላል በተጨማሪም ሙሉ የውይይቱን ክፍል በዌብሳይታችን እና በፌስቡክ ገጻችን ላይ ታገኙታላችሁ ሲሆን ግርማን ለዝግጅቶቿ አመሰግናለሁ። አቤል አቀው ለአዲስ ዓመት ያወጣችሁን መሳይ እንጋብዛችሁ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ጽዮን ግርማን ለዝግጅቶቹ አመሰግናለሁ። በዋና አዘጋጅዋ ትዝታ በላቸውና በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኳችሁ ሰሎሞን አባተ ነኝ። እባኮ ራስዎን ከኮሮና ቫይረስ መጠበቅ መቼም አይዘናጉ።